የዲደብሊው ዜና ጤና ይስጥልኛ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ዛሬም በአንዳንድ ሆስፒታሎች መቀጠሉን የንቅናቄው አስተባባሪዎች ለዶች በለ ተናገሩ። አንዳንዶቹ ደግሞ በከፊል ስራ ላይ እንደሆኑ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል መላ ጋዛን እንደምትቆጣጠር አስታወቁ። ነታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና በሚሊሻዎች ላይ ሙሉ ድል መቀዳጀትን እናሳካለን ብለዋል። ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከአምስት ዓመት በኋላ ከህብረቱ ጋር አዲስ የአጋርነት ስምምነት ዛሬ ተፈራረመች። ህብረቱ ከብሪታንያ ጋር የተፈራረመው ስምምነት በመከላከያና በደህንነት በምግብ ደረጃዎች፣ በአሳ ማስገርና በኃይል እንዲሁም መደበኛ ባልሆነ ፍልሰት ላይ የቅርብ ትብብርን ያካትታል። ዜናው በዝርዝር ባለፈው ሳምንት በተለያዩ የሕክምና ተቋማት የተጀመረ የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ዛሬም በአንዳንድ ሆስፒታሎች መቀጠሉን የንቅናቄው አስተባባሪዎች ለዶች ቨለ ተናግረዋል። አንዳንዶቹ ደግሞ በከፊል ስራ ላይ እንደሆኑ ገልጸዋል። ከደሞዝና ጥቅማ ጥቅሞች ማነስ ጋር በተያያዘ ያነሷቸውን ጥያቄዎች ለመንግስት ቢያቀርቡም በአንድ ወር ጊዜ ውስጥ መልስ ባለማግኘታቸው ባለፈው ማክሰኞ የስራ ማቆም አድማ የጀመሩት ባለሙያዎቹ ከዛሬ ጀምሮ ሙሉ የስራ ማቆም አድማ እንደሚያደርጉ አስጠንቅቀው ነበረ። ዶይቼ ቬለ ያነጋገራቸው አዲስ አበባ ውስጥ ከሚገኙ ሆስፒታሎች በአንዱ የሚሰሩና የንቅናቄው አስተባባሪ እንደሆኑ የነገሩን ሐኪም ዛሬ በአዲስ አበባ በሚገኙ ሆስፒታሎች የሚሰሩ ባለሙያዎች በአብዛኛው ወደ ስራ አልገቡም ብለዋል። ከዛሬ ጀምሮ ሙሉ በሙሉ የስራ ማቆም አድማችን ጀምረናል። አዲስ አበባ ላይ የሚገኙ ትላልቅ ሆስፒታሎች እንደ ጥቁር አንበሳን፣ ጳውሎስን፣ ቅዱስ ጴጥሮስን ጨምሮ የካቲት ምንሊክ ያሉበት በጣም ብዙ ጤና ጣቢያዎችን ጨምሮ የስራ ማቆም አድማው በጣም በተሳካ መልኩ እየተከናወነ ነው ያለው። በቃ አዲስ አበባ ወጣት ደግሞ ሀዋሳ አካባቢ ሻሸመኔ ያለ ጥልቅ ሆስፒታልን ጨምሮ ብዙ ሆስፒታሎች ላይ የስራ ማቆም አድማው እየተከናወነ ይገኛል። ይቻል ባህር ዳር ከተማ ከሚገኙት ሆስፒታሎች መካከል በጥበበ ጊዮን ሆስፒታል ዛሬ ምንም አይነት ስራ እንደሌለ አንድ የሆስፒታሉ ባለሙያ ለዶቼ ቬለ ተናግረዋል። የደብረ ታቦር ሆስፒታል አንድ ሰራተኛ በበኩላቸው በጥቂት የስራ ክፍሎች የተወሰነ ስራ መኖሩን ጠቁሞ ሆኖም ስራ ያልገቡ ሰራተኞች ስም ዝርዝር ሲመዘገብ እንደነበረ ተናግረዋል። ማሰር ለእርምጃ ለመውሰድ ያመች ዘንድ እየዞሩ እየመዘገቡ ነው። የሰው ኃይልና የዞኑ ጤና መምሪያ ኃላፊ ሆነው ማለት ነው። ሰው ግን ሙያተኛው ሁሉም ጋውን ሳይለብስ ግቢው አለ ድንገተኛና የህፃናት ክፍል ላይ እየሰሩ ነው ያሉት። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ከጤና ባለሙያዎቹ ንቅናቄ ጋር በተያያዘ ከሰባ በላይ የጤና ባለሙያዎች መታሰራቸውን ትናንት ባወጣው መግለጫ አስታውቋል። ማዕከሉ የመብት ጥያቄዎችን በማንሳታቸው የታሰሩ ባለሙያዎች በአፋጣኝ እንዲፈቱና ለሚነሱ የመብት ጥያቄዎች ካሉታዊ ጫና ይልቅ ውይይትን በማስቀደም ተገቢውን ምላሽ እንዲሰጡና ሰብአዊ መብቶችን በማስከበር ኃላፊነታቸውን እንዲወጡ የጤና ሚኒስቴርን ጨምሮ ለሚመለከታቸው የመንግስት አካላት ምክረ ሀሳብ አቅርበዋል። በዜና መጽሔት ዝግጅታችን ዝርዝሩ ይቀርባል። ዩናይትድ ስቴትስ በየመኑ የስደተኞች መጠለያ ላይ ባለፈው ወር ስለተፈጸመው የአየር ጥቃት ምርመራ እንድታካሄድ ተጠየቀች። የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በመጠለያው በተፈጸመ የአየር ጥቃት የዓለም አቀፍ ሕግ ጥሰት መፈጸም አለመፈጸሙ እንዲጣራ ዛሬ ለዩናይትድ ስቴትስ ጥሪ አቅርቧል። በዩናይትድ ስቴትስ የአየር ድብደባ ዘመቻ ወቅት በየመኑ ሰአዳ ከተማ በሚገኝ የስደተኞች መጠለያ ውስጥ የነበሩ 68 ሰዎች መገደላቸውን የሁቴ አማጽያን ተናግረው ነበረ። ሁቴዎች በሰጡት መረጃ መሰረት መዋቾቹ በሙሉ ከአፍሪካ ሀገራት የመጡ ስደተኞች ናቸው። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ከላማርድ የዩናይትድ ስቴትስ ጥቃት ጥላበታለች ያሉት የስደተኞች ማቆያ ሁቲዎች ስደተኞችን የሚይዙበት ስፍራ መሆኑን ተናግረው ጥቃቱ ዩናይትድ ስቴትስ የዓለም አቀፍ ሰብዓዊ ሕግ ግዴታዎቿን እየተወጣች መሆን አለመሆኗን ጥያቄ ውስጥ የሚያስገባ ስጋት የሚያጭር ነው ብለዋል። እናም ኃላፊው ዩናይትድ ስቴትስ በዚህ አየር ጥቃት ላይ ፈጣን ነፃና ግልጽ ምርመራ ማካሄድ እንዳለባት አሳስበዋል። ከጥቃቱ በኋላ የፈረንሳይ ዜና አገልግሎት የጠየቃቸው አንድ የዩናይትድ ስቴትስ መከላከያ አባል ዩናይትድ ስቴትስ በየመን ባካሄደችው የአየር ድብደባ በሰላማዊ ሰዎች ላይ ከተፈጸሙ ጥቃቶች ጋር በተያያዘ የሚቀርቡ ክሶችን በተመለከተ ጦር ኃይሉ በውጊያው የደረሰውን ጉዳት መገምገምና ምርመራን ማካሄድ መጀመሩን ተናግረው ነበረ። አምነስቲ የመን ውስጥ ከስደተኞቹ ጋር ግንኙነት አላቸው ያላቸውንና ተጎጂዎች የታከሙባቸውን ሁለት ሆስፒታሎችን የጎበኙ ሰራተኞች ከጥቃቱ ሰለባዎች መካከል የሰውነት አካላቸው ጉዳት የደረሰበት ኢትዮጵያውያን ስደተኞችን ማየታቸውን እንደነገሩት ዘግበዋል። የሂዶች በለ ዲ ደብልዩ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል መላ ጋዛን እንደምትቆጣጠር አስታወቁ። አዲስ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካኒኑስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ ዛሬ አሳስበዋል። በአሁኑ ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ነታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎች ቡድንን በማጥፋት ሙሉ ድል መቀዳጀትን እናሳካለን ብለዋል። እስራኤል ዓለም አቀፍ ጫና ከበረታባት በኋላ የእርዳታ አቅርቦት ጋዛ እንዳይደርስ የጣለችውን እገዳ ዛሬ በተወሰነ ደረጃ አንስታለች። እስራኤል ጥቃቱ ተጠናክሮ እንደሚቀጥል ባሳወቀችበት በዛሬው ዕለት እርዳታ የጫኑ ተሽከርካሪዎች ወደ ሰሜን ጋዛ መንቀሳቀስ መጀመራቸው ዛሬ ከሰዓት በኋላ ተዘግቧል። የፍልስጤማውያን መገናኛ ብዙኃን እንደዘገበው ዱቄት ዘይትና ጥራጥሬዎችን የጫኑ ሀምሳ ተሽከርካሪዎች ዛሬ ማምሻውን ጋዛ ይደርሳሉ ተብሎ ይጠበቃል። የእስራኤል መገናኛ ብዙኃን እንዳሉት ደግሞ የሕጻናት ምግቦችን የያዙ ዘጠኝ ተሽከርካሪዎች በሰዓታት ውስጥ አስቀድሞ እንደሚገቡ ዘግበው ነበረ። ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከአምስት ዓመት በኋላ ከህብረቱ ጋር አዲስ የአጋርነት ስምምነት ተፈራረመች። 27 አባላት ያሉት የአውሮፓ ህብረት ከዛሬ አምስት ዓመት በፊት ከህብረቱ ከወጣችው ከብሪታንያ ጋር ዛሬ የተፈራረመው ስምምነት በመከላከያና በደህንነት፣ በምግብ ደረጃዎች፣ በአሳ ማስገርና በኃይል እንዲሁም መደበኛ ባልሆነ ፍልሰት ላይ የቅርብ ትብብርን ያካትታል። ለወራት ከተካሄዱ ጥልቅ ድርድሮች በኋላ የተደረሰበትን ይህን ስምምነት ታሪካዊ ያሉት የህብረቱ ኮሚሽን ፕሬዚዳንት ኦርዙላ ፎንደር ላይን የሚያስተላልፈው መልእክትም ቀላል እንዳይደለ ተናግረዋል። መልእክታችን ዓለም አቀፋዊ አለመረጋጋት ባለበትና ክፍለ አለማች ሰዎችን በተለያዩ ትውልዶች ታይቶ የማይታወቅ አደጋ በተጋረጠበት በዚህ ወቅት እኛ አውሮጳ የምንገኝ ለተጠናከረ የአውሮጳ ህብረትና የብሪታንያ ግንኙነት በአንድ ላይ መቆማችን መሰረታዊ ጠቀሜታ አለው ያሉት ፎንደር ላይን ለደህንነታችን፣ ለብልጽግናችን እና ለክፍለ ዓለሙ የጋራ ጣፈንታ አስፈላጊ ነው ብለዋል ፎንደር ላይን ልዩ ያሉት ይህ አጋርነት አዲስ ምዕራፍ የተከፈተበትም ነው ብለዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስምምነቱን ሁለታችንም ያሸነፍንበት ሲሉ አወድሰውታል። ምዕራብ ዳርፉር ውስጥ የሚገኝ አንድ የተፈናቃዮች መጠለያ ላይ በተፈጸመ ጥቃት ቢያንስ 14 ሰዎች ተገደሉ። የአካባቢው የአስቸኳይ ሁኔታ ድጋፍ ሰጪ አካል እንዳለው የሱዳን መንግስትን ጦር የሚወጋው ፈጥኖ ደራሹ ኃይል በመጻሩ አረሴፍ አቡሹክ በተባለው መጠለያ ትናንት አደረሰ ባለው በዚሁ የመድፍ ጥቃት በመጠለያ ውስጥ የነበረ ገበያ፣ መስጊድና ቤቶችም ጉዳት ደርሶባቸዋል። አቡሹክ በቀደመው የዳርፉር ግጭትና በአሁኑ ጦርነት የተፈናቀሉ በአስር ሺዎች የሚቆጠሩ ሰዎች የሚገኙበትና ተፈናቃዮችም በረሃብ የሚሰቃዩበት ስፍራ ነው። አር ኤስ ኤፍ በመጋቢት የሱዳን ዋና ከተማ ሀርቱምን ለቆ ከወጣ ወዲህ በሱዳን ጦር ቁጥጥር ስር በሚገኘው የሰሜን ዳርፎር ዋና ከተማ ኤልፋሸር እና በአካባቢው በሚገኙት ዘምዘም እና አቡሹክ በተባሉት የተፈናቃዮች መጠለያዎች ጥቃቱን አባብሶ ቀጥለዋል። ቡድኑ ባለፈው ወር በውስጡ የተጠለሉ 400 ሺህ ተፈናቃዮች ተገደው የለቀቁበትን አሰቃቂ ጥቃት በመፈጸም የዘምዘምን መጠለያ ጣቢያ ይዟል። በሱዳን ተፋላሚ ወገኖች የሚፈጸሙ አሰቃቂ ጥቃቶችን የሚከታተለው የጠበቆች ቡድን የሱዳን ጦር ባለፈው ሳምንት በደቡብ ኮርዶፋን ግዛት ውስጥ በሚገኘው አልሃማዲ በተባለው መንደር 18 ሰላማዊ ሰዎችን ገድሏል ሲል አስታውቋል። ይህ ዶችቨለ ዲደብሊው ነው። ከዶይቼ ቨለ ዜናውን ለማወቅ እነሆ ዋና ዋና እርሶቹም፣ በድጋሚ የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ዛሬም በአንዳንድ ሆስፒታሎች መቀጠሉን የንቅናቄው አስተባባሪዎች ለዶይቼ ቨለ ተናግረዋል። አንዳንዶቹ ደግሞ በከፊል ስራ ላይ እንደሆኑ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እስራኤል መላ ጋዛን እንደምትቆጣጠር አስታወቁ። ነታንያሁ በዘመቻው ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና በሚሊሻዎቹ ላይ ሙሉ ድል መቀዳጀትን እናሳካለን ብለዋል። ብሪታንያ ከአውሮጳ ህብረት አባልነት ከወጣች ከአምስት ዓመት በኋላ ዛሬ ከህብረቱ ጋር አዲስ የአጋርነት ስምምነት ተፈራረመች። ዜናው በዚሁ አበቃ።